ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። እሁድ ህዳር 4 2009 ዓ ም ከዋሽንግተን ዲሲ በአጭር ሞገድ በ19 በ22 ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ ስርጭት ጀመረ። የኢህአደግን መንግስት የሚቃወሙ ብራስልስ ላይ በአውሮፓ ህብረት ጽህፈት ቤት ተገኝተው ቃላቸውን ሰጥተዋል። ሁሉንም ያሳተፈ ወደ እውነተኛ ዲሞክራሲያዊ ሽግግር የሚወስድ የጋራ ውይይትና ድርድር መግባት እንዳለበት ከአሁን በኋላ በእንደዚህ አይነት ይሄ ትናንሽ ለውጦች የሚመለስ ነገር እንዳልሆነ ነበር የገለጽንላቸው። እነሱም ይሄንን በደንብ የተረዱት ይመስላሉ። ረኮን ኩኒ አላ አማ ደማጅሮ ከናኒ ባየ ረኮ ጉዳዳ ይሄ ችግር አሁን ባለበት ሁኔታ በጣም አሳሳቢ ነው ወደፊት ህዝቡ ላይ ትልቅ አደጋ የሚያስከትል ነው። አሁን በአጠቃላይ እያየን ያለ ነው። እየተረዱን ነው። ዞሮ ዞሮ የኢትዮጵያ መንግስት ላይ ምንጫና ይፈጥራሉ ምንስታው ያደርግ ብለው የራሳቸው ነገ ተነጎዳ በተለያዩ ደረጃዎች እናነሳለን ብሎ ቃል ገብተዋል። የአርበኞች ግንቦት ሰባት መሪ ፕሮፌሰር ብርሃኑ ነጋ፣ የሪዮ ኦሎምፒክ ማራቶን ባለብር ሜዳሊያ ሌሌሳ ፈይሳ እና የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ዶክተር መረራ ጉዲና ¡Chau! ¡Saga de Nali! የአሜሪካ አቅጣጫ የዓለምን አቅጣጫ በተወሰነ መልኩ እንደ ወሳኝነት መልኩ ለማለት ይከብዳል። ግን በተወሰነ መልኩም ቢሆን የዓለምን አቅጣጫ ኔጋቲቭሊ ወይም ፖዚቲቭሊ ኢምፓክት ያደርጓል ተጽዕኖ ስለሚያሳስርበት ኢትዮጵያን የመሳሰሉ አፍሪካ ሀገሮችን በተመለከተ እውነት ነው የምልህ፣ የአፍሪካ ፖሊሲ የላቸው ሰውየ እስካሁን አልተናገሩም። የኦሃዮ ዩኒቨርሲቲው ፕሮፌሰር ብሩክ ኃይሉ ስለ አሜሪካ ምርጫ ትንታኔ ይሰጣሉ። አዘጋጅና አስተናጋጆች ጽዮን ግርማና ሶሎሞን አባተንን አብራ ተመልካቾቹን አምሹ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ጤና ይስጥልኝ እንደምን አመሻችሁ። ዜናዎቹን የማሰማችሁ ደግሞ ቆንጂት አየለ ነኝ። ዩናይትድ ስቴትስ ውስጥ ትናንት ቅዳሜ ማታ እዚህ ዋሽንግተን በሚገኘው ትራምፕ ኢንተርናሽናል ሆቴል ደጃፍ የተሰበሰቡ ተቃዋሚዎች ተመራጩ ፕሬዝደንት ዶናልድ ትራምፕ የሜክሲኳውያንን እንዳይገቡብን ወሰናችንን እናጥራለን ሲሉ ያሰሙትን በዘመቻቸው ወቅት ያሰሙትን ዛቻ በመቃወም ድልድይ እንጂ ግንብ አያስፈልግም ብሪጅስ ኖት ዋልስ የሚሉ መፈክሮችን ሲያሰሙ አምሽተዋል። ትራምፕ ከሜክሲኮ የሚፈልሱት ወንጀለኞችና ሴትን አስገድደው የሚደፍሩ ናቸው ሲሉ እንደነበረ አይዘነጋም። ሚስተር ትራምፕ ማክሰኞ ለት በምርጫው ማሸነፋቸውን ተከትሎ በሀገሪቱ ዙሪያ ትናንት ለአራተኛ አከታታይ ምሽት ሰልፎች ቀጥለዋል። በዚህ በዋሽንግተን ዋይት ሐውስ ደጃፍ በሻማ ማብራት የጀመረው ሰልፍ በፔንሲልቬኒያ ጎዳና አድርጎ ወደ ሆቴሉ ሲያመራ ሰልፈኞች መንገ መንገዶችን ዘግተው ተመራጩን ፕሬዝደንት አንቀበልም የሚሉና ሌሎችንም መፈክሮች አሰምተዋል። በኒውዮርክም ከ2000 የሚበልጡ ሰዎች ከዩኒየን አደባባይ ተነስተው ማንሃተን የሚገኘው የተመራጩ ፕሬዝደንት መኖሪያ ትራምፕ ታወር ድረስ አምርተዋል። ተመራጩ ፕሬዝደንት በዚያ ከሽግግር አስተባባሪ ቡድናቸው ጋር ስብሰባ ላይ ነበሩ። በሰልፉ ላይ ከነበሩት አንዷ የ30 ዓመቷ የፋሽን ዝግጅት ባለሙያ ኔዮሚ አባድ ትራምፕ ይችን ሀገር እንዲመሩና ልጆቻችን ያንን ዘረኝነት፣ ፆታዊነት፣ ፆታ አድላዊነትና ጥላቻን እንዲያስተምሩብን አልፈልግም አሜሪካውያን ዘንድ ዘረኝነት ቦታ የለውም ትረምፕን አንፈልጋቸውም ስትል ተሰምታለች ሎስ አንጀለስ ና ቺካጎ በመሳሰሉ ትላልቅ ከተሞች ና በማሳቹሴትስ ወስቸስተር እንዲሁም አይዋ ሲቲን በመሳሰሉ ትናንሽ ከተሞች የተቃውሞ ሰልፎች ተካሂደዋል በዚህ መሀል ተመራጩ ፕሬዚደንት ትረምፕ አዲሱን አስተዳደራቸውን ምስረታ ለማሰናዳት ፈጥነው እየተንቀሳቀሱ ናቸው የኢራቅ የጦር ሰራዊት ኒምሩድ የምትባለውን ከተማ የእስልምና መንግስት ነኝ ብሎ ራሱን ከሚጠራው ቡድን አስለቅቀን ተቆጣጥረናል ሲል አስታወቀ። ኒምሩድን ሙሉ በሙሉ ተቆጣጥረን የኢራቅን ሰንደቅ ዓላማ በሕንጻዎቿ ላይ አውለብልበናል። ጠላት ብርቱ ጉዳት አግኝቶታል ብሏል። የመንግስቱ ጠቅላይ የጦር እዝ ኒምሩድ የኢራቅ መንግስት ባለፈው ዓመት የእስልምና መንግስት አወደማት ብሎ ካስታወቀው የአሲሪያ ጥንታዊት ከተማ አቅራቢያ የምትገኝ ነች። ኒው ዚላንድን በመለኪያው ሪክተር ስኬል ላይ ሰባት ነጥብ ስምንት ኃይል ያስመዘገበ ከባድ የመሬት ነውጥ መተዋታል። ነውጡ የደረሰው ከኒው ዚላንድ ደቡባዊ ደሴት ካሉት ከተሞች ሁሉ ትልቋ ከሆነችው ከክራይስት ቸርች ዘጠና ኪሎ ሜትር ርቀት ላይ መሆኑ ታውቋል። የመሬት መናወጡ ከሁለት መቶ ኪሎ ሜትር በላይ ርቃ በምትገኘዋ ዋና ከተማ ድረስ ዘልቆ ህንጻዎቿ ላይ የተወሰነ ጉዳት እንዳደረሰ ተሰምቷል። በዚህ ነውጥ ምክንያት ከባድ የባህር ላይ ማእበል ሱናሚ ተነስቷል፣ የሚል ሪፖርት በመድረሱ የሀገሪቱ የአጣዳፊ አገልግሎት ክፍል ጠረፍ አካባቢ የሚኖረውን ህዝብ በአፋጣኝ ለቆ ከፍታ ወዳላቸው አካባቢዎች እንዲሄድ አስጠንቅቀዋል። በዚህ ነውጥ በሰው ላይ ስለደረሰ ጉዳት እስካሁን የተገኘ ዝርዝር ዘገባ የለም። ለሰዓቱ ያለን ዜና በዚሁ ያበቃል። ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር በ1 በ15630 በ15690 በ15700 እና በ15785 ኪሎ ሄርስ በ22 ሜትር በ1 በ13615 በ13775 እና በ13 ስምንት መቶ ስልሳ ኪሎ ሄርዝ በ ሀያ አምስት ሜትር ባንድ በ አስራ አንድ ሺ ሰባት መቶ ሀያ በ አስራ አንድ ሺ ስምንት መቶ ሰላሳ አምስት በ አስራ ሁለት ሺ አርባ በ አስራ ሁለት ሺ አንድ መቶ አስር ና በ አስራ ሁለት ሺ አንድ መቶ አርባ ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ ሀያ አራት ላይ ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ ህዳር አራት ሁለት ሺህ ዘጠኝ አመተ ምህረት ምሽት ፕሮግራም ነው። እሳቸው ስልጣን የሚረከቡበት በአውሮፓ አቆጣጠር ጃንዋሪ ሀያ በከፍተኛ ሁኔታ የተጠሩ ሰላማዊ ሰልፎች አሉ እና ከነዛ መካከል ከሚያስተባብሩት መነሻቸው እና መድረሻቸው የዚህ የአየር ንብረት ለውጥ የሆኑ ተቆርቋሪዎች አሉ እና ይሄ በመላው ዓለም እንደሚቀጥል ነው የምንጠብቀው በካናዳው ካልጋሪ ዩኒቨርሲቲ ተባባሪ ፕሮፌሰርና ተመራማሪ ዶክተር ጌታቸው አሰፋ ናቸው። ስለ ዘንድሮው የአሜሪካ ምርጫ ውጤቱና የአየር ንብረት ጉዳይ ሰበዙ ይናገራሉ። አሁን ወደ መጀመሪያ ዝግጅታችን እንዝለቅ። በሪዮ ኦሊምፒክ የማራቶን የብር ሜዳሊያ አሸናፊው አትሌት ሌሊሳ ፈይሳ የአርበኞች ግንቦት ሰባት ግንባር መሪው ዶክተር ብርሃኑ ነጋና የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ዶክተር መረራ ጉዲና ባሳለፍነው ሳምንት ረቡዕ ብራስልስ በሚገኘው የአውሮፓ ኅብረት ዋና ጽሕፈት ቤት ተገኝተው ኢትዮጵያ ውስጥ እየተፈጸመ ነው ስለሚሉት የመብቶች ረገጣ ማብራሪያ ሰጥተዋል። ጽዮን ግርማ ዝርዝር ዘገባ ይዛለች። በኢትዮጵያ ባለው የተቃውሞ እንቅስቃሴ ውስጥ ስሙ ጎልቶ በመነሳት ላይ የሚገኘው የኦሎምፒክ ሯጩ እና በሪዮ ኦሎምፒክ ላይ የማራቶን የብር ሜዳሊያ አሸናፊው አትሌት ፈይሳ ሌሊሳ በብራስልስ አውሮፓ ኅብረት ጽሕፈት ቤት ተገኝቶ በኢትዮጵያ ያለው ሁኔታ በዚሁ ከቀጠለ አደገኛ ችግር ይፈጠራል የሚል ስጋት እንዳለው ለኅብረቱ የፓርላማና የኮሚሽኑ አባላት የምስክርነት ማብራሪያ ከሰጡት ሰዎች አንዱ ነው። rakkoon ይሄ ችግር አሁን ባለበት ሁኔታ በጣም አሳሳቢ ነው። ወደፊት ህዝቡ ላይ ትልቅ አደጋ የሚያስከትል ነው። እስካሁን ብዙ አደጋ ደርሷል። ብዙ ሕይወት ጠፍቷል። አሁን እኔ እያደረግኩ ያለሁት ከዚህ በፊትም በተለያዩ ዓለም አቀፍ መድረኮች ላይ ተገኝቼ እንዳደረግኩት ሁሉ ችግሩን ማሳወቅ ነው። ለምሳሌ አሁን ኢንተርኔትና ብዙሃን መገናኛ ተዘግቷል። መንግሥት ከሚያስተላልፈው መረጃ ውጪ ህብረተሰቡ ምንም መገናኛ ብዙሃን የለውም። አትሌት ፈይሳ አያይዞም አሁን በኢትዮጵያ የህዝብ ድምፅ በመታፈኑ ምክንያት በእርሱ በኩል በተቻለ ሁሉ ችግሩን ለዓለም ህዝብ ለማሰማት እየጣረ መሆኑን ተናግሯል። ሁለተኛው ተናጋሪ ዶክተር ብርሃኑ ነጋ ነበሩ። ዶክተር ብርሃኑ የአርበኞች ግንቦት ሰባት ሊቀመንበር ሲሆኑ በኢትዮጵያ መንግስት፣ ድርጅታቸው በአሸባሪነት ተፈርጆ መንግስትን በኃይል በመገልበጥ ክስ ተከሰው በሌሉበት የሞት ፍርድ የተፈረደባቸው ሰው ናቸው። ዶክተር ብርሃኑ ቀጣዩ ስድስት ወራት ኢትዮጵያ ወዴት እየሄደች እንደሆነ ማሳያ ነው የሚል እምነት አላቸው። በኢትዮጵያ አሁን ያለውን ሁኔታ ለአውሮፓ ህብረት ፓርላማ አባላት ሲያስረዱም የተፈጠረው ውጥረት ከቁጥጥር ውጭ ሆኖ የከፋ ጉዳት ከማስከተሉ በፊት ዓለም አቀፉ ማህበረሰብ በኢትዮጵያ መንግስት ላይ ከፍተኛ ግፊት ሊያደርጉ ይገባል ብለዋል። ዶክተር ብርሃኑ ነጋን ስልክ ደውለን አነጋግረናቸው ነበር። ለህብረቱ የፓርላማና የኮሚሽኑ አባላት የሰጡት የምስክርነት ማብራሪያ ምን እንደሆነ ጠይቀናቸው ነበር። ያቀረብ ነው። አንደኛ ከዚህ በፊት ጀምሮ በተደጋጋሚ ስነግራቸው የነበረው ይሄ ሀገር ወደ ከፍተኛ ቀውስ እየሄደ እንደሆነ እና ኢፍ ይህን ሀገር ለመታደግ ሊገባ ከሚችልበት ቀውስ ለማውጣት ፍላጎቱ ካላችሁ መመለሻ የማይገኝለት ቦታ ከመድረሱ በፊት ማነገር ማድረግ አለባችሁ ብለን ስነግራቸው ነበር። እነኝን ነገሮች ሙሉ ለሙሉ አያምኑም ነበር። ከመንግስት የሚያገኙትን የውሸት ፕሮፓጋንዳ መሰረት አድርገው እውነትም ሀገሪቱ ችግር ውስጥ ነች ህብረተሰቡ ከዚህ ስርዓት ጋር መላቀቅ ይፈልጋል የሚለውን ነገር በደንብ አይሰሙም ነበር እና ይኸው እዚህ ቦታ ደርሰናል። ከአሁን በኋላ ያለው ሁኔታ እያያችሁት ነው። በዚህ ሁኔታ ከቀጠለ በጣም አደጋ ላይ ያመጣ እንደሚችል እያያችሁት ይመስለናል እና አሁንም ጊዜው ከመርፈዱ በፊት ይህን ነገር ለማስቆምና እና ወደ ተረጋጋ ሀገር ለመውሰድ የእናንተም ጥቅም ነው ብለን እናምናለን እና ይህን ማድረግ የምትችሉ ከሆነ ያላችሁም በዚህ መንግስት ላይ ያላችሁን በምትሰጡት ገንዘብ ምክንያት ያላችሁን በሰሚነት ተጠቅማችሁ ሀገሪቱ ወደ ማያባራ ግጭት ውስጥ ከመግባቷ በፊት አንድ ነገር አድርጎ የሚል መልእክት ለማስተላለፍ ነበር። በዚህ ጉዳይ ላይ እነሱም ካለፉት ስድስት ሰባት ወራት ወዲህ ያዩት ነገር በእርግጥም እንዲህ አይነት አስቸጋሪ ሁኔታ ውስጥ እየገባች እንደሆነ ሀገሪቱ። እንደ አዲስ እንትን ማድረግ አላስፈለገንም። በኢትዮጵያ ያለው አስቸጋሪ ሁኔታ ፊት ለፊት የሚታይና የህብረቱ አባላት የሚያውቁት በመሆኑ እንደ አዲስ ማስረዳት እንዳልተጠበቀባቸው የገለጹት ዶክተር ብርሃኑ በፍጥነት በአደጋ ላይ ያለውን ሁኔታ መሬት ማስያዝ እንደሚገባቸው ምክረ ሀሳብ እንዳቀረቡ ተናግረዋል። አሁንም ይሄ ነገር በቶሎ እንትን ካላደረገ ህብረተሰቡ በሰላማዊ መንገድ መፍትሄ ያገኛለሁ ብሎ የሚያስብበትን ሁኔታ ስርዓቱ ከሚያደርገው ከሚወስደው እርምጃ በተለይ ከዚህ ከአስቸኳይ ጊዜ አዋጁ ጋር በተገናኘ እንደዛ አይነት መፍትሄ ሊኖር አይችልም የሚል ውሳኔ ላይ እየወሰነ እራሱን በሚሊሻ እያደራጀ በረሃ ገብቶ እየታገለ ያለበት ሁኔታ ተፈጥሯል። ይሄ ነገር ባለፈው ጊዜ እንደነገር ናቸው ወደ ጦርነት እያመራ ነው እና አሁንም መጨረሻው ላይ ደርሶ በፍጹም የማይመለስበት ቦታ ላይ ከመድረሱ በፊት እንደዚህ በጉልበት እንሄድበታለን ብለው የሚወስዱት እርምጃ በፍፁም የማያዋጣ መሆኑን ሁሉንም ያሳተፈ ወደ እውነተኛ ዴሞክራሲያዊ ሽግግር የሚወስድ የጋራ ውይይትና ድርድር መግባት እንዳለበት ካአሁን በኋላ በእንደዚህ አይነት ይሄ ትናንሽ ለውጦች የሚመለስ ነገር እንዳልሆነ ነበር የገለጽንላቸው። እነሱም ይሄንን በደንብ የተረዱት ይመስላሉ። እና ጥያቄው በምን መልክ እንሄድበታለን የሚለው ነው እንጂ ከአሁን በኋላ በትናንሽ ለውጦች ይሄንን ችግር ሊያስቆሙት እንደማይችሉ በደንብ ያዩበት ሁኔታ ነው ያለው ሶ በእነዚህ መሰረታዊ ጉዳዮች ላይ ከዚህ በፊት ካየነው በጣም በተለየ ሁኔታ በደንብ የተረዱበት ሁኔታ እንዳለ ነው ያየነው። የአውሮፓ ህብረት ምን ሊያደርግ ይችላል በሚል ጠይቄያቸው ነበር። ከዚህ በኋላ በተግባር ምን እርምጃ ይወስዳሉ? በእርግጥም ይህን ነገር ለማስቆም ምን ማድረግ ይችላሉ? ምን አቅም አላቸው? የትኛውን ተጽዕኖ የመፍጠር አቅማቸውን ይጠቀሙበታል የሚለው ያው እነሱ የሚደርሱበት ድምዳሜ ነው ግን ወደዛ መሄድ እንዳለበት በደንብ ጥሩ ግንዛቤ የተደረሰበት ውይይት ነበረ ያደረግነው። እነ ፕሬሽር ፖይንቶች የሚባሉና በምን ኢንፍሉንስ ማድረግ እንችላለን የሚለውን የሚያውቁት እነሱ ናቸው። በእኛ በኩል የነገር ናቸው። ይህንን መንግስት ባንክ ሮል ስታደርጉ የነበሩት እናንተ ናችሁ። ለዚህ መንግስት ብዙ ገንዘብ እየሰጣችሁ የሚሄድበት መንገድ መጥፎ መሆኑን እና የማያዋጣ መሆኑን ከመንገር ይልቅ በዋነኛነት የተረጋጋ ሀገር ነው ብላችሁ በተሳሳተ መረጃ ላይ ተነስታችሁ ስታደርጉ የነበረው አካሄድ እንደማይሄድ ግልጽ ነው። ይህንን አውቃችሁታል። አሁን ዞን ካአሁን በኋላ ለዚህ መንግስት በጣም ከፍተኛ ገንዘብ የምትሰጡት እናንተ ናችሁ። ምናልባት ከእናንተ ቀጥሎ አሜሪካኖች ናቸው። እናንተ ደግሞ ወለታችሁ በዛች ሀገር የተረጋጋ ነገር እንፈልጋለን የምትሉ ናችሁ። ይሄ ከሆነ ተነጋግራችሁ በየት በኩል ብንሄድበት ነው የሚያዋጣው የሚለውን እናንተ ናችሁ መወሰን የምትችሉት። አንችልም ነው ያልናቸው። ያላቸው ኢንፍሉወንስ ያላቸው አቅም ከሚሰጡት ገንዘብ ጋር የተያያዘ ነው። ከሚሰጡት የፖለቲካ ድጋፍ ጋር የተያያዘ ነው። ከሚሰጡት የዲፕሎማሲያዊ ድጋፍ ጋር የተያያዘ ነው። ለዚህ መንግስት እንግዲህ የትኛውን በበለጠ ይጠቀሙበታል የሚለውን የምናየው ነው። ሌላው ተናጋሪ የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ዶክተር መረራ ጉዲና ምን እንዳብራሩ ጠይቂያቸው ነበር ምስክርነት የተጠየቅ ነውም ኢትዮጵያ ውስጥ ምን እየተደረገ ነው ያለው? የሚለውን የተለያዩ ነገሮችን ጠይቆናል። መሰረታዊ ኢትዮጵያ ውስጥ መሰረታዊ ችግሮች ምንድን ናቸው? የኢትዮጵያ መንግስት እየወሰደ ያለው እርምጃ ምንድን ነው? አጠቃላይ ያለው ቀውስ ምንድን ነው? እንዴት ህዝ መፈታት ይችላል ይገባዋል? የመሳሰሉትን መሰረታዊ ጥያቄዎች ጠይቆናል። ጋዜጠኞችም ነበሩ። ኢትዮጵያ ውስጥ ያው የነበረውን አጠቃላይ ስዕል ለመስጠት ተሞክሯል። በራሴ በኩል አሁን ያለው ስልጣን ላይ ያለው የኢትዮጵያ መንግስት የዛሬ ሀያ አምስት ሀያ ስድስት አመታት በፊት ስልጣን ሲይዝ በሶስት መሰረታዊ ጉዳዮች ላይ ለኢትዮጵያ ህዝብ ቃል እንደገባ ዋነኛውና ትልቁ የመድበለ ፓርቲ ዲሞክራሲ ወይ ማልቲ ፓርቲ ዲሞክራሲ የሚባለው ለማስፈን ቃል እንደገባ፣ ሁለተኛ የብሔረሰቦች እኩልነትን ለማስፈን ለኢትዮጵያ ህዝቦች ቃል እንደገባ ሶስተኛ በገባ ስርዓት ላይ የተመሰረተ የኢኮኖሚክ ስርዓት ለመፍጠር እንደሚችል እንደሚችል እነዚህ ሶስቱ ነገሮች ላይ ነው ቃል ክዳን የገባው። ሶስቱንም ነገሮች እንዳልተሳኩለት ከሀያ አምስት ዓመት በኋላ ስንገመግሞ ማልቲ ፓርቲ ዴሞክራሲ የሚለው የይስሙላና የቀልድ እንደሆነ፣ ኢትዮጵያ ውስጥ እስካሁን ድረስ የተደረጉት ምርጫዎች ይስሙላ ምርጫዎች እንደነበሩ አንድም ጊዜ ነጻና ፍትሃዊ ምርጫ የኢትዮጵያ መንግስት ማካሄድ እንዳልቻለ ያለፈውም ምርጫም ምርጫም ቢሆን የኢትዮጵያ መንግስት ዘረፋ በሚባል ደረጃ የሕዝብ ድምፅ ዘርፎ መቶ በመቶ አሸነፍኩ እንዳለ ስለዚህ የዲሞክራሲያዊ ስርዓት የሚባለው የትም የሚ የደረሰ ነገር እንዳልሆነ ሁለተኛው የብሔረሰቦች ኢኳሊቲ እኩልነት የሚባለውም ኢትዮጵያ ውስጥ ይሄ ራስን በራስ ማስተዳደር ፈጠኛ ፌዴራል ግን የምባለው እንደሌለ አሁን ኢትዮጵያ ውስጥ ያለው የሞግዚት አስተዳደር እንደሆነ አሁን ያለው ኢትዮጵያ ውስጥ እየሰፈነ ያለው የአንድ ፓርቲ የአንድ የአንድ ፓርቲ የበላይነት ላይ የተመሰረተ የአፈራ ስርዓት እንጂ ሀቀኛ ፌዴራላዊ ዴሞክራሲያዊ ስነት እንደሌለ ማለት ለማሳየት ተሞክሯል። ነጻ ገበያ የሚባለው ገዢው ፓርቲ የራሱን ቢዝነስ ኢምፓየር ሰፊ ኢምፓየር ከፍቶ በሀገሪቱ የሚችለውን የኢኮኖሚ እድገት እንዳዛባ ሀገሪቷ ባጠቃላይ የአንድ ፓርቲ የአንድ ገዢ ፓርቲ ለማሳየት ተሞክሯል። ለዚህ ሁሉ እንግዲህ የችግሮች እና ሁሉ የሁሉ ችግሮች እናት የሆነው የገዢው ፓርቲ አብዮታዊ ዲሞክራሲ የሚባለው ስለሆነ ይህ አብዮታዊ ዲሞክራሲ የሚባለው ነጻና ፊታዊ ምርጫን አይቀበልም። ነጻ የመንግስት ተቋማትን አይቀበልም። ነጻ ሚዲያን አይቀበልም። ቼክ እንደ ባላንስ የሚባለው አንዱ የመንግስት አካል ሌላውን በባላንስ በሆነ መንገድ የመቆጣጠር እንትና አይቀበልም። ከሁሉም በላይ ነጻ ፍርድ ቤትና ነጻ የቦርድ የምንጫ ቦርድን አይቀበልም። ይሄ በመሆኑ እንግዲህ በአጠቃላይ ኢትዮጵያ ውስጥ ያለው ስርዓት ሀገሪቷን በአጠቃላይ የአንድ ፓርቲ ጉዳ አስፈጻሚዎች ብቻ እንደሆኑ ለማስረ ለማስረዳት ተሞክሯል። ከዛ እንግዲህ አሁን ያለው መሰረታዊ ችግሮች ኢትዮጵያ ውስጥ ምን እየተካሄደ እንዳለው ከአንድ ሺህ ቢያንስ ቢያንስ ከአንድ ሺህ አምስት መቶ በላይ ሕይወት እንደጠፋ ሰዎች እንደተገደሉ፣ ከሀምሳ ሺህ ያላነሰ በተለያየ ጊዜ ወደ እስር ቤቶች ወደ ምንድን ነው ኮንሰንትሬሽን ካምፕስ ለዚህ እንደ ቶላይ እና ሌሎችን ቦታዎች ህዝቡ እየተጫነ እንደሆነ፣ ከእኛም ፓርቲ ብዙ አባላት አመራሪን ጨምሮ ቢያንስ ቢያንስ አሁን ከአስር ያላነሱ ፓርቲ አባላት በተለያየ በኃላፊነት ደረጃ ያሉት የማዕከላዊ ኮሚቴና የስራ አስፈጻሚ ኮሚቴ አባላት በተለይም የወጣቱ አመራር እስር ቤት እንዳለ ለመንገድ ተሞክረዋል። በተለይ አሁን የአስቸኳይ ጊዜ አዋጅ የሚባለው ከድጡ ወደ ማጡ እንደሆነና የበለጠ ህዝቡን ችግር ውስጥ እንደከተተ ወታደራዊ አስተዳደር በኦሮሚያና በአብዛኛው አማራ አማራ አካባቢ እንዳለ፣ ይሄ ደግሞ የታጠቁ ሀይሎች ህግ ራሳቸውን ህግ አድርጎ እየተጠቀሙ እንደሆነ እንደዚህ አይነቱ እንግዲህ ኢትዮጵያን የትም ሊያደርስ እንዳልቻለ እንደማይችል በአጠቃላይ ሀገሪቷ አደገኛ የሆነ የመስቀለኛ መንገድ ላይ እንደቆመች ለማስረዳት ተስተዋል። ከአባላቱ ምን ምላሽ አገኛችሁ ብያቸው ነበር ለዶክተር መረራ ጉዲና። አሁን በአጠቃላይ እያየን ያለ ነው፣ እየተረዱን ነው። ቢያንስ ቢያንስ እንግዲህ ምንድን ነው መፍትሄው? ዞሮ ዞሮ የኢትዮጵያ መንግስት ላይ ምንጫና ይፈጥራሉ የሚነሳው ዞሮ ያደርገ የሚለው የራሳቸው ነገ ተነገ ወዲያ በተለያዩ ደረጃዎች እናነሳለን ብሎ ቃል ገብተዋል። ነገ ተነገ ወዲያ የምነጋግሩበት ሆኖ ግን ቢያንስ ቢያንሳው ምንድን ነው የኢትዮጵያ ችግር ሰፊ እንደሆነና በእርግጥም መሠረታዊ ለውጥ ካልመጣ በተገፋበት መንገድ ሀገሪቷ ለበለጠ አደጋ ለበለጠ ቀውስ ለበለጠ ጉዳት ልትዳረግ እንደምችል እየተረዱ ይመስላሉ። በዚህ ጉዳይ ላይ የኢትዮጵያ መንግስት ምላሽ ለማግኘት ያደረግነው ጥረት አልተሳካም። ኢትዮጵያ በአሁኑ ወቅት ለስድስት ወር በሚቆይ የአስቸኳይ ጊዜ አዋጅ ስር ስትሆን፣ ዓለም አቀፉ የሰብዓዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል በዚህ ሳምንት የኢትዮጵያን ሁኔታ አስመልክቶ ባወጣው መግለጫ አሁን መንግስት የወሰደው የጸጥታ እርምጃ ተገቢ ምላሽ የሚፈልጉ ጉዳዮችን የሚሸፋፍን ነው። ሌላ ዙር ሁከት ከመቀስቀሱ በፊት መንግስት ሊያስብበት ይገባል ብሏል። ከዓለም ዓለም የትርምስና የደራ ገበያ ከተሞች አንዷ የሆነችው ኒውዮርክ ባለፈው ሳምንት ሁለት ግዙፍ ሩጫዎችን አስተናግዳለች። አንድም አርባ ስድስተኛው የኒውዮርክ ማራቶን አንድም የሀምሳ ስምንተኛው የዩናይትድ ስቴትስ አጠቃላይ ምርጫ ማዕከልና የዓለምን ቀልብ ሰንጎ የያዘውን የአርባ አምስተኛው የዩናይትድ ስቴትስ ፕሬዚዳንት ምርጫ ተፎካካሪዎች መድረኮች የዛሬ ሳምንት እሁድ የተካሄደው የኒውዮርክ ማራቶን እጅግ ታሪካዊ ነበር ተብሏል። ከ ሃምሳ አንድ ሺህ በላይ ሰው ተሳትፎበት፣ ከ ሃምሳ አንድ ሺህ በላይ አጠናቆ የገባበት በተሳታፊም በፈጻሚም ቁጥር በማራቶን ታሪክ አቻ የሌለው ባለ ክብረ ወሰን ውድድር ተብሏል። ከአንድ መቶ ሀያ በላይ ሀገሮች አትሌቶችና የማራቶን አፍቃሪ ሯጮች ናቸው የተሳተፉበት። ባለፉት አርባ ስድስት ዓመታት የኒውዮርክ ማራቶንን አጠናቅቀው የገቡት አንድ ሚሊዮን ሰባ አራት ሺ ሶስት መቶ ዘጠና ሁለት ሯጮች ናቸው። የአርባ ስድስተኛው የኒውዮርክ ማራቶን አሸናፊ ኤርትራዊ ወጣት አትሌት ግርማይ ገብረስላሴ ነው። ውድድር ድሓኒ ጽቦ ነይሩ ድሕሪ ናይ ሪዮ ከሪዮ ኦሊምፒክ በኋላ ከአስመራ እስከ ደቀ መሐራ የሮጠ ብርቱ ልምምድ ያደርግ እንደ ነበርና ቀደም ሲል አድርጓቸው ከነበሩ ውድድሮች ጋር ሲያስተያየውና ዝግጅቱንም ሲያየው የኒውዮርኩ ውድድር የቀለለው እንደ ነበር ግርማይ ለአሜሪካ ድምፅ ተናግሯል። ግርማይ ገና የሀያ ዓመት ወጣት አትሌት ነው። የእርሱ አቻዎች በዚያ ሜዳ ከእርሱ ጋር ከተሰለፉት መካከል የሉም። እጅግ ወጣቱ እርሱ ነበር። ውድድሩ ከመጀመሩ ቀደም ሲልም የምፈራው ማንም የለም ብሎኝ ነበርና አዲስ ኮከብ ተወለደ ማለት ነው አልኩት። ውድድሩን ጨርሶ አሸንፎ ከወጣ በኋላ ያለመጠራጠር አዎ ብሎኛል። እስኪ ደግሞ የዓለምን ቀልብ ሰቅዞ ወደ ሰነበተው ወደ ፖለቲካው ሩጫ ዘወር እንበል። በአስቀያሚነቱ በዩናይትድ ስቴትስ የፖለቲካ ታሪክ መሰል አቻ ያልነበረው የተባለው የዘንድሮው የምርጫ ወቅት ተጠናቀቀ። አዲዮስ! ከእንግዲህ ሌላ የምርጫ ወሬ የሚመጣው ምናልባት ከዐሥራ ስምንት ወራት በኋላ ሲሆን የተከታዩ ፕሬዚደንታዊ ምርጫ ትንቅንቅም ምናልባት ያንን የመካከለኛ ዘመን እየተባለ የሚጠራውን የምክር ቤቶችና የአካባቢ ሥልጣናት ምርጫ ተከትሎ ደግሞ ይቀጣጠላል። እስከዚያ ግን አሁን ሰው ከራስ ምታቱ እፎይታን አግኝተዋል። የሪፐብሊካን ፓርቲው ዶናልድ ጃን ትራምፕ አርባ አምስተኛው ፕሬዚደንት ሆነው ተመርጠዋል። ሪፐብሊካኑ ዋይት ሀውስን ብቻ ሳይሆን የተወካዮች ምክር ቤቱንና የሕግ መወሰኛ ምክር ቤቱንም አብላጫ መቀመጫዎች አሸንፈዋል። በነገራችን ላይ በምርጫው የተሸነፉት የዲሞክራቲክ ፓርቲው እጩ ሂላሪ ክሊንተን በመራጭ ሕዝብ ድምፅ ብዛት አሸናፊነታቸው የታወጀላቸውን ዶናልድ ትራምፕን ወደ አራት መቶ ሺህ በሚጠጋ ድምፅ ይበልጧቸዋል። የህግ መወሰኛ ምክር ቤቱን አብላጫ መቀመጫ መቆጣጠር የተሳናቸው ዲሞክራቶቹ እንደራሴዎችም ቢሆኑ ያገኙት የህዝብ ድምፅ አብላጫውን በርጩማ ከተቆናጠጡት ሪፐብሊካን እንደራሴዎች በስድስት ሚሊዮን አካባቢ በሚደርስ ልዩነት ይበልጧቸዋል። በአጠቃላዩ ውጤት ሪፐብሊካኑ ከሴኔቱ መቶ መቀመጫ ሐምሳ አንዱን ዲሞክራቶቹ ደግሞ አርባ ስምንቱን ይዘዋል። ከተወካዮች ምክር ቤቱ 435 መቀመጫ ዴሞክራቶቹ 192 ይዘው አናሳ ሪፐብሊካኑ ደግሞ 239 በርጩም አሸንፈው አብዝሃነታቸውን አስከብረዋል። ለመሆኑ ይህ ቀደም ሲል በዲሞክራቶቹ ውስጥ በርኒ ሳንደርስ በኋላም ዶናልድ ትራምፕ የተበላሸ ሲሉ ሲኮንኑ የነበሩት ግን እርሳቸውኑ የጠቀማቸው የምርጫ ሥርዓት ምንድን ነው? በምርጫው ዘመን አብረውን የቆዩትን በኦሃዮ ስቴት ዩኒቨርሲቲ የፖለቲካ ሳይንስ ፕሮፌሰር የስክሪፕስ የጋዜጠኝነት ትምህርት ቤት መምህርና የፉል ብራይት ስኮላር እንዲሁም ዲፕሎማት ሆነው ያገለገሉትን ዶክተር ብሩክ ኃይሉን ማብራሪያና ትንታኔ እንዲሰጡኝ ጋብዣለሁ። ትክክል። በአሜሪካ ታሪክ ከአንዴም ሁለት ሶስት እንደሚባለው ተደጋግሟል። ይሄ ነገር የመጨረሻውን ብሰጥ አልጎር ነው። ሁለት ሺ የቢል ክሊንተን ምክትል ፕሬዚደንት የነበሩት አልጎር በጣም የጋለበት ውድድር ከጆርጅ ቡሽ ጋር አድርገው ሁለት ሺ ባይገርም፣ በፖፕላር ቦት አልጎር ነው የበለጡት፣ ግን በኤሌክትራል ቦት ጆርጅ ቡሽ ተመርጠው ይኸው አርባ ሶስተኛው ፕሬዚደንት ሆነው ሁለት ጊዜም ሊያገለግሉ በቅተዋል። ከዛም ቀደም ሲል በሺ ዘጠኝ መቶ ስልሳ አንድ አውሮፓኖች አቆጣጠር ጆን ኤፍ ኬኔዲ እና ሪቻርድ ኒክሰን ሲፎካከሩ ኬኔዲ የሚያሸ ያሸነፉት በኤሌክትራል ቦት ነው። እንግዲህ ምንድን ነው የአሜሪካው አሰራር ፌዴራል ስርዓቱ አንድ ሰው አንድ ድምፅ የሚል ፕሪንስፕልና መርህ አለው። በተጨማሪ ደግሞ የአሜሪካ ፌዴሬሽን የተዋቀረው በስቴቶቹ ነው። እያንዳንዱ ስቴት እኩልነት እንዳለው እንዲያንፀባርቅ ይፈልጋሉ። ትንሿ ደቃቅ ስቴቶ እንደዝሆን ትልቅ የሆነው ስቴቶች ሆኑ በዛ መልክ ሲምቦሊካሊ በእኩልነት መቀመጥ አለባቸውም በሚል ከዛ የመነጨ ነው። ለምሳሌ ሮድ አይላንድ፣ ኖርት ዳኮታ፣ ሳውት ዳኮታ የመሳሳውን ኖርት እና ሳውት ዳኮታ ባይገርም ሶስት ሶስት ድምፅ ነው ያላቸው ዴሌዌር ሶስት ነው አላስካ ሶስት ነው ልንዘረዝረው እንችላለን ሶስት ምንድን ነው ቦቱ? ሁለቱ ለሴናተሮች ሴናተሮች ይሆናሉ። እያንዳንዱ ስቴት ሁለት ሁለት ሴናተር ተወካያለው። አንዱ ለፖፕሌሽን ነው። ይህ ያንዳንዱ ኮንግሬሽናል ዲስትሪክት ይባላል የምርጫው ወረዳ ከአንድ ነጥብ ሶስት አንድ ነጥብ አራት አንድ ነጥብ አምስት ይለዋወጣል በየአስር ዓመቱ የህዝብ ቆጠራ ይደረግና ያለፈው ሁለት ሺህ አስር ነበር የተደረገው የሚገጥለው ሁለት ሺህ ሀያ ነው በዛ መሰረት ነው ውክልና የሚሰጣቸው እና ሲምቦሊካሊ እያንዳንዱ ስቴት እኩልነቱን እንዲያንጸባርቅ በሚል ለኢሌክትራል ቮቱ ጨመር ያለ የበለጠ ልን እንኳን ይከብደኛለ ማለት ግን እሱ ላይ ነው የሚያተኩረው ሁለት መቶ ሰባ ብለን ስንሄድ ምንድን ነው የሚደረገው ለምሳሌ ካሊፎርኒያ ትልቁ ስቴት ነው ሰላሳ ሶስት ሚሊዮን ህዝብ አለበት እንግዲህ ይታይ እና ሀምሳ አምስት ሁለት ለሴናተር ሀምሳ ሶስት ለምርጫ ይህ እንግዲህ ሰላሳ ሁለቱን ሚሊዮን ህዝብ እንዲወክል በሚል የታሰበ ነው እና ኤሌክትራል ቦቱ ያንን ያንጸባርቃል። ከዛ እያንዳንዱ ስቴት ግማሹ ሶስት ግማሹ ስን ኦሃዮ አስራ ስምንት ለምሳሌ ሚሽገን አስራ ስድስት ፔንስልቬኒያ ሀያ ፍሎሪዳ ሀያ ዘጠኝ ፍሎሪዳ ለምሳሌ ሀያ ዘጠኝ የሆነው እንዴት ነው? የዛሬ ስምንት አመት አስር አመት ወደኋላ ብንመለስ ሀያ ዘጠኝ ሳይሆን ሀያ ሶስት ሀያ አራት ሀያ አምስት ነበረ ግን ፍሎሪዳ በኑሮ ጥሩነቱ በተለይ አረጋውያን ሪታየር የሚያደርገው ህዝብ በሚሊዮን ወደዛ ስለሚጎርፍ ያ ህዝብ የድምፅ የመስጠት መብቱ መጠበቅ ስላለበት፣ እንበል አንተ ከዲሲ ዛ ሪታየር ብታደርግ ዲሲንህና ተመለስ የሚባልበት ሁኔታ አየለም። እዛ ያንተን እንቅስቃሴ ማግሬት ማድረግ ግንዛቤ ውስጥ ተወስዶ በዛ በፍሎሪዳ ውስጥ እንደገና ትካተታለህ እና የህዝቡን አሰፋፈርና ፖፑሌሽን ሙቭመንት ማይግሬሽን በአንጸባረቀ ሁኔታ ያንን ማድረግ ስላለባቸው ትኩረት የሚሰጡት ሎክሳል ቦት ላይ ነው። ሁለት ሰባ የምንለው ምንድነው እኮ ስንመነዝረው ስቲል የህዝብ ብዛትን ነው የሚያመለክተው። አንድ ነገር ግን የሴቶችን ውክልና አብረ ስታደርግ አሁን ለምሳሌ ባይገርምህ የትናንት ወዲያውን ውጤት ስናይ ክሊንተን ያሸነፈችባቸው ስቴት እንደው ሊቆጥርል ይችላል አንድ አስር ቢሆኑ ነው። የተቀሩትን ግን ሰላሳ ስምንት እና ሰላሳ አምስት ሚስተር ዶናልድ ትራምፕ ነው ያሸነፉ። ሂለሪ ግን እዛ ከፍ ያለ ድምፅ የመጣችው ደግሞ በዛ ለህዝብ ህዝብ ድምፅ የምኖርበት ስቴት ውስጥ ውክልና ስላገኘች ነው። እና ትንሽ ኮምፕሊኬቲድ ይሆናል። አይ ነው ነገር ግን እነሱ ያዩት የአንዳንዱ ስቴት እኩል መሆን አለበት። እኩልናውን ደግሞ መንጸባረቅ አለበት ግን የዋን ማን ዋን ዋን ቦትን ደግሞ ኮምፕሮማይዞ ሰናስገባ በሚል የተዋቀረ ለየት ያለ አሰራር ነው። ይሄ ማለት ምንድን ነው? እያንዳንዱ ሰው በየምርጫ ወረዳው ሄዶ በሚሰጠው ድምፅ የምርጫ ወረዳው አሸናፊ ይወሰናል። ከዚያ በኋላ ግን ከየምርጫ ወረዳው አሸናፊዎች ውክልና አብላጫው አሸናፊ ሁሉንም ጠቅልሎ ይወስዳል። ሁሉንም የዛን ክልል የበላይ ድምፅ ወይም አጠቃላይ የውክልና ድምፆችን ሁሉ ይወስዳል ለምሳሌ ቅድም እንደገለጹልኝ ካሊፎርኒያ ላይ ብንወስድ አዎ አዎ ሀምሳ አምስት ነው ከሀምሳ አምስቱ ሀያ ሰባቱን አንዱ ቢወስድና ሀያ ሶስቱን የምርጫ ወረዳዎች ሌላኛው ቢወስድ ባለ ሀያ ስድስቱ ሀያ ሶስቱንም ጠቅልሎ ይወስድና ጠቅልሎ ነው እንዳለ ሁሉንም እንዳሸነፈ ይቆጠራል የዛን ቅጣት እንደተነጋገርነው የአሜሪካው ስርአት ኤስኤምዲ ይባላል ኤስኤምዲ ባጭሩ በምንጻር ምንድን ነው ሲንግል ሜምበር ዲስትሪክት ወይም በኤቭሪዴ ላንጉጅ ቋንቋ ምንድነው? ዊነር ቴክ ኦል እንላለን። አሸናፊ ሁሉንም ይጠቀልላል፣ ጠቅሎ ይወስዳል። አሁን ካሊፎርኒያ ለምን በመቶ ሺህ ድምፅ አይሆንም? አሁን ለምሳሌ ፔንሲልቬኒያ የተሸነፈችው ሂለሪ ክሊንተን ትናንት ወደ በጥቂት ሺዎች ድምፅ ነው። ሀይስት ቮት ያገኘው ሰውዬ ዶናልድ ትረምፕ ጠቅሎ ሀያውንም ድምፅ ነው የወሰደው። ካሊፎርኒያም እሷ ናት አብላጫ ድምፅ ያገኘችው እንጂ ካሊፎርኒያ በሙሉ ዶናልድ ትረምፕን አልመረጠም ማለት አይደለም። ማጆሪቲ ማለት ፊፍቲ ፖይንት ዋን ፊፍቲ ፖይንት ዋን ፐርሰንት በእያንዳንዱ ስቴት ያገኘው ተወዳዳሪ ጠቅልሎ ለዛ ስቴት የተመደበውን ኤሌክትራል ቮት። እንግዲህ ይሄ ኤሌክትራል ቮት በህዝብ ብዛት ነው ቅድም እንደተማመን ነው። በዛ መሰረት እየጠቀለለ ይወስዳል ማለት ነው። ይሄን አሜሪካ አሰራሩ በነገራችን ላይ በዓለም ደረጃ ራሱ ብዙ ሀገራት በተለይ ሶስተኛ ዓለም ሀገሮች አውሮፓ ነው የተጀመሩ ይሄ ስርአት ብዙ ሀገራት ተከትለውታል። ነገር ግን አውሮፓውያኖች ለምሳሌ ወደ ሌላ ጉዳይ ወስዳለሁ እንጂ አሁን ጣሊያን፣ እስራኤል፣ ጀርመን፣ ኦስትሪያ ጀርመን እንኳን ቅልቅል ነው ያላቸው የኤስኤምዲ እና የፒአር ቅልቅል ነው ያላቸው። ብዙ ሀገራት ይሄ ኢፊታዊ ነው። ለምሳሌ ቅድም ባነሳው አካሄዳቱ ስለሆነ ካሊፎርኒያ ለምሳሌ ለዶናልድ ትራምፕ ሰላሳ በመቶ አርባው ቢሰጥ እና ስልሳው ለሂለሪ ቢሰጥ ከንቱ ነው የሚወድቀው። ቦት ዌስትድ ይባላል። እንደ ጠፋ ቦት ነው መቁጠር ያለብን። ስለዚህ ፕሮፖርሽናል ሬፕሬዘንቴሽን ማለት ተመጣጣኝ ወክልና ኢቨን እንኳን አፍሪካ ድረስ ኢትዮጵያ ድረስ አሁን ጭንጭንታ እንደምንሰማውና አይ ቲንክ ከመንግስት አካባቢ የጠቆሙ ይመስለኛል ፒአር ቢደረግ ሁሉንም ይወክላል። ኢቨን የተሸነፈ ተቃዋሚ በዛች ባገኘው ሰላሳም ሀያ በመቶ ድምፅ ይሁን ሶስትም አራትም ወንበር አግኝቶ በአጠቃላይ ወደ ርዕሰ ከተማው ወደ ዋናው ፓርላማ ሁሉም ሲላክ ብዙ ሁሉም ፓርቲዎች አሸናፊው የአምባሳደር ሻን የሚወስደው ጠንካራውም ሆነ ዶሚኔት የሚያደርገው ፓርቲ ሳይሆን ትናንሽ ትናንሾችም በዛ መቶ ይዋቀሩ ይችላሉ በሚል ፕሪንሲፕልና አሁን እስራኤልን ብትወስድ ይገርማል። አንዳንድ አስራ ስምንት አስራ ስድስት አስራ ሰባት ፓርቲ ሁሉ አላቸው ሁለት ሶስት ሁለት ሶስት ሁለት ሶስት ድምፅ የያዙ እና የአሜሪካ ግን ከዚህ የተለየ ነው። ኤስኤምዲ ነው ያሸነፈ ያሸንፍ የተሸነፈ ተቀበል የሚል ነው። አዎ እንግዲህ ዶናልድ ትራምፕ አሁን ሲመረጡ የእሳቸው ፕሬዚደንት የአብዛኛው የአሜሪካ ሕዝብ ወይም የመረጠው ሕዝብ ማለት ነው ፍቃድ ሆኖ ሳይሆን በስርዓቱ ምክንያት ፕሬዚደንት የሆኑ መሪ ናቸው ማለት ነው። ትክክል። ለዚህም ነው አንዳንዶቹ ፕሬዚደንት አይደለህም ወደሚልም ሰልፍ የወጡት። እዚህ ጋር አንድ ጥያቄ ላንሳ። ዶናልድ ትራምፕ ይህንን የዩናይትድ ስቴትስን የምርጫ ስርዓት የተበላሸ የምርጫ ስርዓት እያሉ ሲኮንኑ ቆይተዋል። ሪግድ ሲስተም ነው እያሉ ሲኮንኑ ቆይተዋል። ትክክል። ከተሸነፍኩ በዚህ የተበላሸ ስርዓት ምክንያት ነው ሲሉ ቆይተዋል። አሁን መጨረሻ ላይ ግን ያ ነገር ተገልብጦ ይሄ የተበላሸ ብለው እሳቸው ሲኮንኑ የነበረው ስርዓት እሳቸውን ጠቅሟቸው ተገኘ ማለት ነው ትክክል ሚደንቀ አይደለም። በደንብ ጠቅሟቸዋል። እንዲያሸንፈ አቆጥራቸዋል አብዛኑ ህዝብ አራት መቶ ሺህ እንዳልከው ልዩነት አለ። አርባ ሰባት ነጥብ አራት አርባ ሰባት ነጥብ አንድ ነው በፐርሰንቴጅ ስናወጣው፣ ቅድም ያጋራህን ቁጥር ስንነሳ ምንድን ነው። በነገራችን ላይ እሳቸው ሲሉ ነበረው መጀመሪያ ላይ ዳር ዳር ሲሉ ፈራፈራ ሲሉ ነበር ይሸነፋለሁ በሚል እና ይሄ ነገር መጨበር ሊኖርበት ይችላል እያሉ ሲጠቁሙ ነበር። እንግዲህ መሸነፋቸውን ተጠርጥረው ማለት ነው። አሁን ግን ሲያሸንፉ ስለዛ ጉዳይ አላነሱ። ይህን እንዲያው ጀስት ለአድማጮች እንትን ለማጋራት ሆኖም ቀረም አሸንፉ። እኚህ ሰውዬ አሁን ሲያሸንፉ ምንድን ነው በአሜሪካ ፖለቲካዊ ባህል መሰረት ሁሉንም ይወክላሉ፣ ድምጽ የሰጣቸውንም ያልሰጠውንም። እኚህ ሰውዬ ከተራ ዜግነት ወደ ፕሬዚደንት ኢሌክት ነው ካታጎሪያቸው። ትናንት ዋይት ሀውስ ፕሬዚደንት ኦባማ እንዳናገሯቸው እና ሁላችንንም ነው የሚወክሉት፣ ድምጽ የሰጣቸውንም ድምጽ ያልሰጣቸውንም አሁን እንግዲህ ሚናቸው ትራንስፎርም ነው የሚያደርገው እየተለየ እየተለወጠ ነው የሚመጣውና ለሳቸው ደጋፊዎች ብቻ ሳይሆን በስርዓቱ መሰረት ለሁሉም መቆማቸውንም ማስመስከርና ማሳየት ይጠበቅባቸዋል። እና ልክ ነው። ይህ አይነት ስርዓት ለጆኔት ኬኔዲም፣ ጠቅመዋል ዲሞክራት ነበር። ዶናልድ ትራምፕ ሪፐብሊካን ናቸው። አልጎር ዲሞክራት ሆኖ ተሸንፈዋል፣ ማናሸነፋቸው ሪፐብሊካኑ ጆርጅ ቡሽ። ስርዓቱ እንግዲህ ለዚህም ለዛም ፓርቲ ለዚህም ለዛም ተወዳዳሪ በአሜሪካ ፖለቲካዊ ምርጫ ታሪክ መሰረት እንደ ውጤቱ ብይኑን ይሰጣል ማለት ነው። ሌላው አንድ በብዙዎች ዘንድ የሚነሳ ጉዳይ በአሜሪካውያን ብቻ ሳይሆን በዓለም ዙሪያም የሚታየው ምላሽ ነው። ሁለት ጥያቄዎች አሉን እዚህ ጋር ለመሆኑ ዓለም ይሄንን የዶናልድ ትራምፕ መመረጥና ወደፊት ከዩናይትድ ስቴትስ ጋር የሚኖረውን ግንኙነት፣ ሌሎች ሀገሮች የሚኖራቸውን ግንኙነት እንዴት ነው የሚመዝኑት? እንዴት ነው የሚያዩት? አሁን ሁለተኛው ጥያቄ ኢትዮጵያን የመሳሰሉ ሀገሮች ደግሞ አሉ። በዚህ ጉዳይ ላይ እስካሁን ድረስ ከኦባማ አስተዳደር ጋር የነበራቸው ግንኙነት አይነት ግንኙነት ይቀጥላል ወይስ ይለወጣል? የሚል ሀሳብና ስጋትም ያላቸው አሉ። እንዴት ነው እርስዎ የሚያዩት ይህንን? ግሩም ጥያቄ። ሁለቱንም እመልሳለሁ። የመጀመሪያውን በተመለከተ አቶ ሰለሞን፣ በትልቅ አግራሞትና ትዝብት ነው የአሜሪካኑን ብቻ ሳይሆን የውጭውን ሚዲያ የአውሮፓውያኖችንም፣ ሌሎችንም በዝርዝር ነው ለማየት የምሞክረው ጊዜና እስከፈቀደ ድረስ። የሚገርም በድንጋጤ ነው ያዩት፣ በቅሬታ፣ በትዝብት፣ በሐዘኔታ፣ በዲዛፖይንትመንት እና እንዲሁም የአሜሪካ እዚህ ደረጃ እንዴት ወረደች የሚሉ አሳስብ ሁሉ ታዋቂ ጋዜጦች የጻፉበት ሁኔታ አለ እና ያሳስባል። ኢትዮጵያን የመሳሰሉ አፍሪካ ሀገሮችን በተመለከተ እውነቴን ነው የምልህ፣ ዶናልድ ትራምፕ ፎረን ፖሊሲ ለታዳጊ ሀገሮችም ጨምሮ ይሄ ነው የሚባል ገና ፖሊሲ የተቀረጸ ነገር አላየንም። በሌላ ዝግጅት ደግሞ ፕሮፌሰር ብሩክ ሃይሉን ከሌሎቹ ጥያቄዎች ጋር ይዣቸውን መለሳለሁ። ዝግጅቶቻችንን ከዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም ወይም በእጅ ስልኮቻችሁ ቪኦኤ ዶት ሆርን ዶት ኤምኦቢአይ ላይ ማዳመጥ ትችላላችሁ። በፌስቡክ እና በትዊተር አት ቪኦኤ አማሪክ ብላችሁ ተከተሉን፣ ተነጋገሩ። ጽዮን ግርማና ሶሎሞን አባተንን በዚህ ምሽት አብረናችሁ ያለ ነው። ጽዮን ሙዚቃ ልጋብዛቸው እያለች ነው። አዎ በገብረ ክርስቶስ ደስታ ተጽፎ በግርማ ይፍራሸዋ የተዘፈነውን ሀገሬን ልጋብዛችሁ ክርስቶስ ደስታ የግጥሙ ጸሐፊ፣ ግርማ ይፍራሸዋ በድንቅ ሁኔታ እንዳንጎራጎረ ተመስጠ ነበር። በጣም አንቺም እንዲሁ አንቺም እንዲሁ በአየር ላይ ስትዋኛ ይቸሻለሁ። ድንቅ ነው። እናመሰግናለን። ሲሆን አሁን የዩናይትድ ስቴትስ ፕሬዚዳንታዊ ምርጫ ትንቅንቅ፣ የዘንድሮው የአሜሪካ ምርጫ ትርጉሙ ለአሜሪካ ብቻ አይደለም ከሚባልባቸው ግዙፍ አጀንዳዎች መካከል አንዱ የአየር ንብረት ጉዳይ ነው። ዓለም ከራሷ እጆች ዛሬ ካልተጠበቀች መጥፊያዋ በራሷ ግብር ምክንያት ይሆናል የሚል ብርቱ ስጋት በጠቢባንና የእነርሱንም የጥናት ውጤት በሚከተሉ የዓለም መሪዎችና ተሟጋቾች ዘንድ አድሯል። የአየር ንብረት ለውጥን ለመቆጣጠርና እየተለወጠ ካለው አካባቢያችን ጋርም ለመለማመድ የሚያስችሉ እርምጃዎችን ለመውሰድ ሀገሮች በተለያዩ መንገዶች ቁርጠኝነታቸውን እየገለጹ ነው። አንዱም የዓለምን እየጋለች መሄድ ለመግታት የሙቀት አማቂ ወይም በካይ ጋዞችን ምርትና ወደ አየር መልቀቅ መቀነስ የሚያስችሉ እርምጃዎችን መውሰድ ነው። ባለፈው ዓመት ፓሪስ ላይ የተፈረመው ዓለም አቀፍ የአየር ንብረት ስምምነት ሀገሮችን ወደ ግዴታ የሚያስገባ ዋስትና ይሰጣል የሚል ተስፋ ጭሮ ቆይቷል። የኦባማ አስተዳደር ለስምምነቱ መፈረምና መጽደቅ መሪ ሚና ሲጫወት ቆይቷል። አሁን ግን በሰሞኑ ምርጫ የአሜሪካ ፖለቲካ አመራር ተቀይሯል። ቁርጠኝነቱም የወትሮው አይደለም። የአሁኑ ተመራጭ ፕሬዚደንት ዶናልድ ትራምፕ የአየር ንብረት ለውጥ በሚባል ነገር እንደማያምኑ ደጋግመው ተናግረዋል። ዶናልድ ትራምፕ ለተፈጥሮ አካባቢ ደህንነትና ንጽሕና ጠንቅ ናቸው የተባሉና አሜሪካ ችላ እያለቻቸው የመጣችውን የተፈጥሮ ከሰልና የከርሰ ምድር ዘይት ቁፋሮ ልማትና ብዝበዛ አጠናክራ እንደምትቀጥል አዲሱ ፕሬዚዳንት በግላጭ ተናግረዋል። ማዕድን ቆፋሪዎችን ወደ ስራቸው እንመልሳለን። ማዕድን ቆፋሪዎችን ወደ ስራቸው እንመልሳቸዋለን። ማዕድን ማምረቻዎቹን መልሰን እንከፍታቸዋለን። እና በአየር ንብረት ለውጥ ቁጥጥሩ ሜዳ የአሜሪካ መሪ ሚና ሲቆም የፓሪስ ስምምነት ዕጣ ፈንታ ምን ሊሆን ይችል ይሆን? በአጠቃላይስ የተፈጥሮአችን አካባቢ ጥበቃ ጉዳይ ምን ዕጣ ይጠብቀዋል? በካናዳው ዩኒቨርሲቲ ኦፍ ካልገሪ የተፈጥሮ አካባቢ ተመራማሪና ተባባሪ ፕሮፌሰር እንዲሁም ከአየር ንብረት ደህንነት ቀዳሚ ተሟጋቾች አንዱ የሆኑትን ዶክተር ጌታቸው አሰፋን ጋብዣለሁ። ጤና ይስጥልኝ። እንደምን አመሻ ሰለሞን። እግዚአብሔር ይመስገን። አሁን የደወልኩሎት ከሰሞኑ የዩናይትድ ስቴትስ ፕሬዚደንታዊ ምርጫ ጋር ተያይዞ እርሶ እንደ አንድ የተፈጥሮ አካባቢ ተመራማሪና የአየር ንብረት ለውጥ ጉዳዮች ተሟጋጅ እንደዚሁም ፕሮፌሰር፣ ምንድን ነው የሚያስቡት የዘንድሮ ፕሬዚደንታዊ ምርጫ ውጤት በአየር ንብረት ለውጥ ጉዳይና በዓለም አቀፍ ጥረቶች ላይ ሊያሳድር ይችላል የሚሉት ምንም አይነት ይሁን ተጽዕኖ ጫና ካለ? በድጋሚ ያመሰግናለሁ ሰለሞን ለዚህ እድል። እንግዲህ ያው እንደምታውቀው ይሄ የምርጫ ውጤት የታወቀበት ሳምንት በዚህ ሳምንት ማለት ነው እንዲሁ የዓለም የአየር ንብረት ለውጥ ጉባኤ በሞሮኮ በሚካሄድበት ሳምንት ነው። እና እኔ በግልም ሆነ ማንኛውም ሰው ምርጫው በዚህ መልኩ ይጠናቀቃል ብሎ ስላልጠበቀ ያለፉት ሶስት ቀናት ሁላችንም እያሳለፍ ነው ያለነው ምን ሊሆን ይችላል የሚል ነው እና ምናልባት በተለያየ የመገናኛ ብዙኃን እንደሚነገረው አሁንም ጥያቄዎች እና ይሆናሉ የምንላቸው ግምቶች ብቻ ነው መስጠት የምንችለው። በተለይ የእሳቸውን ታሪክ በምናይበት ሰዓት የማንን ምናልባት የትራምፕን የተመራጩን ፕሬዚደንት አዲስ ፕሬዚደንት ሆነ የሚገቡት በምናይበት ሰዓት ምናልባት ዛሬ እና ትላንትና ይሰጧቸው የነበሩ ቃለ ምልሶችም ስናይ አንድም ምናልባት የፓሪስ ስምምነት ወጣሉ ያሉትን ላይወጡ ይችላሉ፣ ወይም አሜሪካ እንድትወጣ ላያረጉ ይችላሉ የሚል በበጎ የምናየው ሁኔታ አለ። በተለያዩ ጉዳዮች ላይ የሚያነሷቸውን የአቋም መለሳለስ እና የአቋም ለውጥ ሁኔታዎች ግምት ውስጥ በማስገባት ማለት ነው። በትክክል እንጂ ራሱን የአየር ንብረት የኦባማ ኬርን በተመለከተ እንዲሁም ትላንትና ከአሸነፉ በኋላ ያደረጉት ንግግርም የተለሳለሰ እና መልካም አቀራረብ ስለነበረው የፕሬዚደንት ኦባማን ካገኙ በኋላ ምናልባትም የፖል ራያንን ወደ ኮንግረስ ሄደው ካገኙ በኋላ ያደረጓቸው ንግግሮች ስናይ የመለሳለስ የመከለስ፣ የመቀልበስ ነገሮች ሊኖሩ ይችላሉ እንላለን። ግን በሌላ መልኩ ደግሞ አይ ይቀጥሉበትና አሜሪካን ከገባችበት የፓሪስ ስምምነት ብቻ ሳይሆን ምናልባትም ከእናት ስምምነት ከምንለው ወይም ማዕቀፍ ከምንለው በሀያ አምስት ዓመት የሆነው ስምምነት ነው ይሄ ስምምነት፣ እንዲያውም በታላቁ ቡሽ ጊዜ የተፈረመ እና የጸደቀ ነው። በሰኒ በዛ ከሄዱ ብዙ ለአሜሪካም ለዓለምም የሚያሳድረው አሉታዊ ተጽዕኖ አለ። ለምንድን ነው ይህን የምለው? ምናልባት ከፓሪስ ስምምነት ለመውጣት ራሱ አንድ ሀገር ለመውጣት ከስምምነቱ አራት ዓመት አካባቢ ስለሚፈጅበት አራት ዓመት ማለት ደግሞ የአዲሱ ስልጣናቸው በአራት ዓመት ስለሚያበቃ ቢያንስ የመጀመሪያው ዙር ማለት ነው። ምንም ቢሉ ላይሆን ይችላል ነው። ግን ይህንን ለማሳጠር እንዳልኩት ከእናት ማዕቀፉ ወይም ከእናት ስምምነት ከወጡ ግን በአንድ አመት ሊያልቅ የሚችል ነው እና የብዙዎቻችን ግምት ምናልባት ሁለተኛውን አማራጭ ይሄዳሉ የሚል ነው። እና ስጋቱ ግን ምንድን ነው? ምናልባት ሳቸውን ተከትሎ ወይም አሜሪካን ተከትሎ የሚወጡ ሌሎች ሀገሮች እንዳይኖሩ። አንድ ሁለት አሜሪካ ሁለተኛዋ በልቀት መጠን ከፍተኛ አስተዋጽኦ ወይም ድርሻ ያላት ከመሆኑ አንጻር ያንን ክፍተት ወይም ጉድለት ሌሎች በበጎ አሁንም ራሱ በሁለት ቀን ሶስት ቀን ጥሩ ድምፅ እያሰሙ ያሉ እነ ቻይና እነ ህንድ በሙሉ የአውሮፓ ሕብረትን ጨምሮ የእሷን ጉድለት ሊሞላ የሚችል ተጨማሪ የቅነሳ መጠን ቃል ይገባ ይሆን ወይ የሚል ስጋት አለ። ከሁሉም በላይ ደግሞ እሳቸው ምናልባት ከገንዘብ ጋር በተያያዘ አቋማቸው ወደ ሶስት ቢሊዮን የሚደርሰው ዶላር የአሜሪካ ድርሻ ማለት ነው፣ ለዚህ ለአየር ንብረት ለውጥ መገታት ፕሮግራሞች እሱን አልከፍልም ወይም አሜሪካ እንዳትከፍል አደርጋለሁ ስላሉ እነዚህ እነዚህ ስጋቶች አሉ እና ዶክተር ጌታቸው እንደው በአጋጣሚ እንደው ትንሽ በምሳሌያዊ አነጋገር አይነት ላንሳውና እናንተ የአየር ንብረት ለውጥ ጉዳይ ተመራማሪዎች እና ተሟጋቾች የዶናልድ ትራምፕን በዚህ ምርጫ ማሸነፍ ልክ እንደሰማችሁ የፓሪሱ ስምምነት መኪና የገጫው አይነት ስሜት አልተሰማችሁም? እንደዛ ነው። አሁን በጣም የሚገርመው እንግዲህ አንዳንድ ጊዜ ፕላን ቢ የሚባል አለ በእንግሊዝኛ ሌላ አማራጭ እቅድ ማለት ነው። አ ዋናው እቅድ ካልተሳካ አማራጭ ምን አለኝ የሚባል ና ብዙ ጊዜ የተለመደ ነው። በፖለቲካም በምርምሩም እንደዛ መያዝ ይሄ ግን ከነበሩት ቅድመ ግምቶችም ከእሳቸውም ለከት የለሽ የንግግርም፣ የብዙ ነገር ያልተለመዱ አካሄዶች አንጻር ማንም አልተዘጋጀም እሳቸው ይመረጣሉ ብሎ እና የአማራጭ አካሄድ እንኳን አልታሰበም። እና ለብዙዎች እንዲያውም ሌሊት ሲሰማ ያው፣ ብዙ ቦታዎች ሌሊት ስለሆነ ምናልባት የነገር ቅዠት ሊሆን ይችላል፣ ሲነጋ ያው ሌላ እውነታ ይኖራል ብሎ እስከ መመኘት ድረስ ተደርሷል። እና ያው እውነታው ግን ያው እውነት ሆኖ ብቅ ሲል እንዳልከው በከፍተኛ ፍጥነት እየተነዳ ቆይቶ ለዚያም ደግሞ በሚገርም ሁኔታ ብዙ ሀገሮች ይህ ስምምነት ውስጥ ገብተው አሁን አስር ቀኑ ነው። ምናልባት እሳቸው እንዲያውም በስምምነቱ እንደ ህግ ዓለም አቀፍ ህግ ከሆነ ከአምስት ቀን በኋላ ነገር ነው የተመረጡት እና በዛ ተስፋና ፍጥነት እየተኬደ ያለ ያው የሰጠው ምሳሌ ያስኬዳል እንደ ተገጭቶ መቆም ነገር ነው የሆነው። እሳቸው እንደውም አሁን በዓለም አቀፍ ስምምነቶች ውስጥ አሜሪካ ያላትን ቦታና ሚና ከማቀዛቀዝ በተጨማሪ ራሱን የአየር ንብረት ለውጥን ሊያፋጥኑ ይችላሉ ተብሎ ስጋት የሚያሳድሩ የተለያዩ እንቅስቃሴዎችን ሊከፍቱ እንደሚችሉ በድጋሚ ነው ሲናገሩ የቆዩት። ለምሳሌ የከሰል ማምረቻዎችን እንደገና እንደሚከፍቱ፣ የተፈጥሮ ዘይት ፍለጋና ቁፋሮ ስራዎችን እንደገና እንደሚያስፋፉ የመሳሰሉ ስራዎችን እንደሚያከናውኑ ነው በፕሬዝዳንትነት ዘመናቸው ሲናገሩ የነበሩትና፣ በአጠቃላይ ሲመለከቱት የዶናልድ ትራምፕ እዚህ ቢሮ ውስጥ መቀመጥ ለዓለማችን ያለው ትርጉም ምንድን ነው የሚሆነው ብለው ያስባሉ? አሁን እንዳልከው እነዚህ ነገሮች ቃል ይግቡ እንጂ አሁን እሳቸው ምናልባት ደግሞ ሰዎች በሚያስቀሙ ምጡበሳል። ለምሳሌ የከሰል ድንጋዩን ኢንዱስትሪ በምታዩበት ሰዓት ራሱ ኢንዱስትሪው እሳቸው ያን ቃል ይግቡ እንጂ የገበያው እና የዋጋ ፍላጎቱ በሚያይበት ሰዓት ፍላጎቱ ምንም ሁለቱ አብሮ አይሄድም። አሁን የተፈጥሮውን ወዳጅን አበለጽጋለሁ ካሉ አሁን እንኳን ባለው ዋጋ በምናይበት ሰዓት የፈለገው ነገር ቢያደርጉ የከሰል ድንጋዩን ገበያ ወይም ኢንዱስትሪ መልሰው ማምጣት አይችሉም። ስለዚህ የሚጣረሱ ነገሮች ነው እያወሩ ያሉት። በሌላው መልኩ ግን አስጊው ነገር አሁን የሽግግርና የርክክብ ፕሮግራማቸውን በምናይበት ሰዓት የአካባቢ ጥበቃ ባለስልጣንን ሽግግር ከኦባማ አስተዳደር ወደ እርሳቸው እንዲያሸጋግር የሚመራውን ቡድኑን የሚመራ ሰው ሲሶሙ በጣም ለረጅም ጊዜ የአየር ንብረት ለውጥ የሚባል ችግር የለም ብለው የሚያምኑ ማይሮን ኢቨል የሚባሉ ሰው ናቸው። እና ይህን አሁን እንዴት ነው የአካባቢ ችግሮች አውራ የሆነውን የአየር ንብረት ለውጥ የለም ብሎ የሚያምን ሰው የአካባቢ ባለስልጣን እንዴት ይደራጅ፣ ማን ይምራው የሚለውን ችግር እንዲመራ የመረጡ በምንበት ሰዓት ይህ ስጋት ይጎላ ያደርገዋል። ነገር ግን ጥሩነቱ ምንድን ነው? በኦባማ ጊዜ ትልልቅ ስራዎች ከኢንዱስትሪውም ጋር ከምርምሩም ጋር ከህግም አንጻር ብዙ ስራዎች ተሰርተዋል። እነዛ ብዙ ስራዎች ደግሞ ፍሬ ማፍራት የጀመሩበት ብዙ አዳዲስ የስራ እድሎች የተፈጠሩበት ሆነው ታይቷል። እና ምናልባት እሳቸው እንደዛ ቢያደርጉም እሳቸው ወደኋላ ለመጎተት ቢሞክሩም አሜሪካ ወደኋላ ምናልባት ወደ ሶስተኛው የኢንዱስትሪ አቤት ወደምንለው የታዳሽ ሀይል ላይ የተመሰረተ የምጣኔ ሀብት ወደ ኋላ እንድትቀር ያደርጋል የሚል ስጋት ያላቸው አሜሪካውያን እሳቸው አንድ ሲሆን፣ አራት ዓመቱ እንዳይጨርሱ ሁለትም፣ በፍርድ ቤትም በምክር ቤትም በጎዳናም የሚደረጉ ግፊቶች አሁን ያሉትን ነገር ወይም አስቀድሞ ያሉትን ነገር እንዳይፈጽሙት ሊያደርጋቸው ይችላል። ዶክተር ጌታቸው አሰፋን ለቀሪ ጉዳዮች በሌላ ዝግጅት ይዣቸው እመለሳለሁ። ተከታዩ ሱራፌል ሽፈራው ወይም ዲጄ ፋሱ ካዘጋጃቸው ሁለት ቅንብሮች የተዋቀረ ዝግጅት ነው። ሱራፌል በዋሽንግተን ዲሲ በሜሪላንድና በቨርጂኒያ ሜትሮፖሊታን አካባቢ የዶናልድ ትራምፕ ዘመቻ መሪ የሆኑትን ላቫን ስዩምን አነጋግሯል። እንሆ ወደ ዝግጅቱ እናድርሳችሁ። ላቫን ሲዩም ይባላለ በዚህ አካባቢ የትራምፕ አስተባባሪ፣ በኢትዮጵያ ህብረተሰብ ወካይ ሆኜ የተንቀሳቀስኩ ነኝ። ከድሮም ሪፐብሊካን ነህ ወይስ? ሁሌ ሪፐብሊካን ነበርኩ። በትምህርትም ያለሁ የካሌጅ ሪፐብሊካን ፓርቲ ፕሬዚደንት ነበርኩ። ሁሌ ሪፐብሊካን ነበርኩ። ካምፔን ስናደርግ ሚስ አንደርስታንዲንግ ያየሁት እኔ ኢሚግራንት ሁሉ ያባረራል የሚል ንግግር አለ። ኢሚግራንት ሁሉ መባረር ማለት እንግዲህ ወደ ሁለት ሶስት መቶ ቢሊዮን ዶላር ኮስት እንደሚያደርግ ይሄ የኮንሰርቫቲቭ ኤስቲሜቶር ያደረጉት ማለት ነው። ዋናው ፎከስ የሚደረገው ከሁለት ሚሊዮን ሰዎች አሉ ክሪሚናል ሬከርድ ያላቸው እና እነሱ መንግስት አንተ ጋራ ፎከስ ያደርጋል ማለት ነው። እኔም ካምፔን ሳደርግ ያየሁትም ይሄ ነው። ኢትዮጵያኖች የሚባረሩ ጥያቄ፣ አዎ ይሄ ነው ዋናው ኢሚግራንት እንዴት ብለህ ትደግፋለህ፣ ሁላችንም ሊያስወጣል ነው የሚል ጥያቄ ስለነበረ ወንጀል የሰራ ሰው ወንጀል ሬከርድ ያለው እነሱ ናቸው መፍራት ያለባቸው፣ እንጂ ተራ ስራ ሰርቶ የሚገባ ሰው ግብሩ የሚከፍል ስቨሪ ዲፊካልት እንደምለው ያለሁት ነው። እነዚህ አሁን ኬዛቸው በኢሚግሬሽንም ሆነ በተለያየ ጉዳዮች ላይ በማለሴ በአሳይለምም ሆነ በተለያየ ጉዳያቸው ላይ በንጥልጥል ያለ አሁን ፕሮሰስ እያደረጉ ያሉ ሰዎች አሉ እና እነሱም እንደዚህ አይነት ስራቸው ያላቸው እና ምንድን ነው የዚህ አስተያየት የኢሚግሬሽን ዲፓርትመንት ኦፍ ሆምላንድ ሴኪሪቲ የሚከታተለው ይሄ ያለው ህግ የነበረው ህግም ነው፣ የሚቀጥለው ህግም ነው። ፕሮሰስ ላይ ያለው ሰው ኢምፓክት አሉ ኢምፓክት ይደረጋል የሚል ነገር የለም። ይሄ በየትኛውም ዓለም ትራምፕም መጥቶ የሚቀይረው ነገር ምንም አይኖርም። ወደ ሌላ ጉዳይ እንሂድና ትራምፕ ካነሳቸው ውስጥ የሜክሲኮ ግንብ እንገነባለን፣ ሜክሲኮን አስከፍለን የሚከፍሉትም እነሱ ናቸው ይላል። የአንድ አስተያየት በዚህ ዙሪያ እንዴት ነው? ቦርደር ዎል እንሰራለን ተብሎ አንድ ፕሬዚደንት ሲናገር ዳት ሚንስ ይሄ ሁሉ መንገድ ይቆማል ማለት ነው። ሰው የሁሉ አልፎ የሚመጣው ይቆማል ማለት ነው። አንዱ እሱ ነው። ሁለተኛው ደግሞ ከባድ ድራግ የሚመጣው በሜክሲኮ ቦርደር ነገር ነውና እሱምም ይቆማል ማለት ነው እንጂ ሊትራሊ ግንብ አይሰራም ነው የምትለኝ ኖ ኖ ኖ ይሰራል እንጂ ይሰራል ግዴታ መሰራት አለበት። ምን አይነት ግንብ ነው፣ ወይስ ምን ያህል ግንብ ነው የሚሆነው? ላይክ ዌል ኢንዲፔንስ አሁን ምን መሰለህ፣ የእስራኤል ኤግዛምፕል አለ። አንዳንዱ ወል ይሰራል፣ አንዳንዱ ፌንስ ተሰርቶ፣ የአንዳንዱ ደግሞ ዝም ብሎ አንማንድ የሆነ ኮንትሮል መደረግ የሚችለው ቴክኖሎጂካል ወል ይሰራል ማለት ነው። ናት ቬሪ ካምፕሊኬትድ ነገር አይሆንም ብዬ አስባል። እና ሜክሲኮ ናት ገንዘቡን የምትከፍለ። ሜክሲኮ ባይከፍለውም፣ ዳይሬክትሊ ኢንዳይሬክትሊ ሜክሲኮ ይከፍለዋል። ወደ ሀያ ቢሊዮን ዶላር ወደ ሜክሲ ሜክሲኮ የሚሄደው ከዛ ታክስ ኮሌክት ተደርጎ እንደሚከፈል ይደረጋል ማለት ነው። በዶናልድ ትራምፕ ዘመን በቃ ይሻሻላሉ፣ እርግጠኛ ነኝ። በቃ ይሄ ይሄ ይሄ ይቀየራል ብለን የምትላቸውን ሶስት ነገሮች ንገርኝ እና እንጨርሳለን። እርግጠኛ ነገር ኦባማ ኬር የሚባል ነገር ሪቮክ ይደረጋል እና የበለጠ ሄልትኬር ፕሮቫይደር ይገባል ብለን በእርግጠኝነት እንላለን። አንዱ እሱ ነው። ሁለተኛው የኢሚግሬሽን ፕሮሰሱ በህግ የመጡ ወደዚህ ሀገር ማለት ነው ፕሮሴሱ ረጅም የሚሆንባቸው ያለው ለነሱም ፈጥኖ ፕሮሴሱ እንዲስተካክልላቸው የሀያ አመት አስራ አምስት አመት የሚፈጅ የሚባለው ያለው በትንሽ አመቶች ይስተካክልላቸው ያለው ይደረጋል ብለን ቢዝነስ ኦነሮች ሪሊፍ እየደረሰላቸው ነው። ታክስ ሪሊፍ ሞር ኢምፕሎይመንት እንዲፈጥሩ ቢዝነሳቸው እንዲያሰፉ ዋናው የአሜሪካ ፋብሪክ የሚባሉ እነሱ ናቸው። እነዛ ቢዝነስ ኦነሮች ናቸው። እነሱ ነው ፋውንዴሽን የዚህ ሀገር እነሱ ነው ታክስ የሚከፍሉ። እነሱ ነው ኢምፖርታንት ለአሜሪካ ህብረተሰብ ስምል እነሱ ነው ስራ የሚፈጥሩ እና ለኢትዮጵያኖቹ ለሌላ ኢትዮጵያኖቹ ስራ የሚፈጥሩ። በዛ ምክንያት ነው ዶናልድ ትራምፕ ኢምፖርታንት የሚሆነው ለእኛ ማለት ነው። ስሞል ቢዝነስ ኦነሮች ደግሞ ስለሆን በብዛታችን ኢትዮጵያ ኢትዮጵያኖች ሲባሉ ግሮሰሪ ኦነር ሬስቶራንት ኦነር፣ ጋስ ስቴሽን ሆነሮች፣ ሰቨን ኢለቨን ሆነሮችን እና በዛ ምክንያት ቬሪ ክሩሻል ነው የእኛ ህብረተ ሲፖርት አለ። በዚህ ምክንያት ነው ዳናልድ ትራምፕን መደገፍ ያለብን እና ለቀጣይም መደገፍ መቀጠል ያለብን። ሱራቴልን እናመሰግናለን። ጽዮን አሁን አንቺ አንድ ሙዚቃ ለመሰናበቻ በነካጅሽ ጣል አድርጊብን እስቲ ብለሄ ነው የጌትሽማሞን ተቀበል በልሃ

i'll አድማጮች ከመሰናበታችን በፊት አንድ ሁለት ማጠቃለያ ዜናዎችን ላሰማ። በዚህ በዩናይትድ ስቴትስ ትናንትና ማታ ዋሽንግተን በሚገኘው የትረምፕ ኢንተርናሽናል ሆቴል ደጃፍ የተሰበሰቡ ተቃዋሚዎች ተመራጩ ፕሬዚደንት ዶናልድ ትራምፕ ሜክሲኮውያን እንዳይገቡብን ወሰናችንን እናጥረዋለን ሲሉ ያሰሙትን ዛቻ በመቃወም ድልድይ እንጂ ግንብ አያስፈልገንም ብሪጅስ ኖት ዋልስ የሚል መፈክር ሲያሰሙ ውለዋል፣ አምሽተዋል። በሌሎችም ከተሞች እንደዚሁ ተቃውሞ ዘመቻ ተካሂዷል። የኢራቅ የጦር ሰራዊት ኒምሩድ የምትባለውን ከተማ የእስልምና መንግስት ነኝ ብሎ ራሱን ከሚጠራው ቡድን አስለቅቀን ተቆጣጥረናል ሲል አስታወቀ። ኒውዚላንድ በመለኪያው ሪክተር ስኬል ላይ ሰባት ነጥብ ስምንት ኃይል ያስመዘገበ ከባድ የመሬት ነውጥ መጥቷታል። በሰው ላይ ስለደረሰ አደጋ የደረሰን ዘገባ የለም። አድማጮች ለሰዓቱ ያሉ ማጠቃለያ ዜናዎች እነዚሁ ናቸው።